ኦ ምራግ ምድር እስከ ሰማይ ከምድር እስከ ጠፈር የደረሰች መሰላል አንቺ ነሽ። በዚሽ በመሰላል የላዩ ወደ ታች ይወርድባታል፣ የታች ወደ ላይ ይወጣባታል። እመቤታችንም የቃል ርደት የስጋ እርገት ምክንያት ሆናለችና፣ አንድም ጌታ አረገ መባሉ በእሷ ስጋ ነውና አርገ ከማያለቡ እርገተ ጻድቃን እንዲል ቅዱሳን አረጉ መባላቸውም በእሷ ነውና አንድም ድንግል ወይ ምዕራገ ጸሎት አንችነሽ። አልቦ ጸሎቱ አልቦ ትንባሌ እንበሌኪ ማርያም ዘይአርግሉ አሌ እንዴ ወብኪ ታደሰ ቀዳሜ ኩሉ ፍጥረት ከፍጥረት ሁሉ አስቀድሞ የነበረ አዳም የታደሰብሽ አንችነሽ። አዳም ምክረ ከይሲ ሰምቶ አምላክነትን ሽቶ ሕጉን ተላልፎ ጸበለስን ቀጥፎ እምነቱን አጉድሎ ፈጣሩን በድሎ ብልየት እርጅና አግኝቶት ነበረና አዳም የታደሰብሽ አንችነ ሻለ። አንድም ድንግል ሆይ አራቱ ባህሪያት የታደሱብሽ አንችነ በኃጢአት ምክንያት ባህሪያችን አድፎ ነበረና። አንድም ከፍጥረት ሁሉ አስቀድሞ የነበረ ቀውስጦስ የተባለ መልአክ የታደሰብሽ አንችነ ይህስ እንደ ምንድነው ቢሉ ሕፃናተ ገምኑዲ በድለው መላእክት ቅሰፉ ተብለው ታዘው ሄዱ። ለቀውስጦስ መልከ መልካም፣ ድምጸ መልካም የሆነ ብላቴና ደረሰው። መልኩን አይቶ ቢራራለት ለዝሰ ዘፈጠሮ ይቅትሎ ይህንንስ የፈጠረው ይግደለው ብሎ ራርቶ ትቶታል። ሌሎች የታዘዙትን አድርገው ቀስፈው ሲወጡ እሱም እወጣለው ቢል ረድኤት ተነስቶት ወደታች ወደታች አለው። አሻግሮ ቢያይ በደብረ ቀልሞን አምደ ብርሃን ተተክሎ አየ። ያች ስፍራ የጌታዬን ምህረት ደጅ የምጸናባት ስፍራ ትሆናለች ብሎ ሄዶ ከቤተልሔም ወደቀ። በቀትር ጊዜ ዲያቆኑ ለተልእኮ ሲመጣ እንደ እሳት ሲያቃጥል አገኘው። ሰማያዊኑ ወሚመ ምድራዊ ሰማያዊ ነህ ወይስ ምድራዊ ብሎ ቢጠይቀው በግብሬ ምድራዊ ሆኛለሁ እንጂ ሰማያዊ ነበርኩ፣ እባክን ሄደ ለአባ ሳሙኤል ንገርልኝ አለው። ሄዶ ነገረለት። እሱም መጥቶ ሰማያዊ ነህ ወይስ ምድራዊ አለው። በግብሬም ምድራዊ ሆኛለሁ እንጂ ሰማያዊ ነበርኩ፣ እባክን ወደ እመቤታችን አመልክትልኝ አለው። አባ ሳሙኤልም ማኅበረ ካህናቱን ሰብስቦ ስዕለ ማርያም አውጥቶ አራት መቶ እግዚኦታ አርባ አንድ ጊዜ ኪራ ላይሶ አድርሰው ሲፈጽሙ እመቤታችን በቀኝ እጅ ቀኝ ክንፉን በግራ እጅ ግራ ክንፉን ይዘ ተንስ በስሙ ለእግዚእነ ኢየሱስ ክርስቶስ ወበስዕለታ ለወላዲቱ ድንግል ብለ አስነሳው አለች። ሄዶ በቀኝ እጁ ቀኝ ክንፉን በግራ እጁ ግራ ክንፉን ይዞ ተንስ በስሙ ለእግዚእነ ኢየሱስ ክርስቶስ ወበስዕለታ ለወላዲቱ ድንግል ብሎ አስነስቶታል። እሱም ሲያርግ ይህችን አገር እስከ ለተምጻት በረድኤት በጥበቃዬ አልለያትም ብሎ ቃል ኪዳን ሰጥቷት አድርጓል። ርህራ የኪ ማርያም ቀሲፈ ሕፃን ዛአሂደጎ ለመላእክ ብኪ ዘተማይ ጸነ ትእዛዘ ጽጌኪ በአንትጎ እምድረተ ስእኖ አሪግ ለቀዊም ሀበይ ዛወጎ ሳሙኤል ሶበጸለ ደብረቀልቦን ቀልሞን አሪጎ ኃይለ ተአምን ዘስእልኪ ሰማይ መዘጎ እንዳለ ደራሲ አንቲ ውቱ ተስፋው ለአዳም አመይ ሰደድም ገነ አዳም ከገነት በተሰደደ ጊዜ በመትከፈ ልቡናው ቋጥሮ ይዞ ሽወጣ አለኝታ ስንቁ! ተስፋ ጸሎቱ አንቺነ ይህስ እንደ ምንድን ነው ይሉ ጌታ አዳምና ሔዋንም ከአራቱ ባሕርያተ ሥጋ ከአምስተኛ ባሕር ነፍስ ፈጥሮ በነፍስ ሔዋን አድርጎ በልጅነት አክብሮ በገነት አኖራቸው አትብሉ ያላቸው ንጸ በለስ በሉ በሞተ ሥጋ ሞተ ነፍስ በርደተ መቃብር ርደተ ሲኦል ፈረደባቸው። ከገነት አውጥቶ በገነት ጓሮ በደብረ ቅዱስ አኖራቸው። ስለምን ቢሉ የገነትን ጣዕሟን መዓዛዋን እያሰቡ በሀዘን ላይ ሀዘን፣ በመከራ ላይ መከራ እንዲጨምሩና እንዲጸጸቱ ብሎ አንድም ተስፋ እንዳይቆርጡ ነው። ከዚህ አኖረን ሊመልሰን ይሆናል ብለው ከለታት አንድ ቀን አዳም ሔዋንን በክፉ ዓይን አያት። ሴቶች ድንጉጦች ናቸውና ጥላው ጠፋች። መልአኩ መጥቶ ሔዋንን የተሰደድካት አለው። ምን ላድርግ? በእሷ ምክንያት እግዚአብሔርን ያህል ጌታ ገነትን ያህል ቦታ ሳጣ አለው። አይ የምታስታርቅህ እሷ ናትና ከሷ እንዳትለይ፣ አሁን ሄደህ አምጣት አለው። ይትከውነኒ አራቂተ እሷስ ምን ከማጣላት በቀር አታስታርቀኝም አልፈልግም አለው። ግድ የለም ሄደህ አምጣት አለው። አዳም ሄዶ አምጥቷታል። እሷም መታ ከጫማው ወድቃ ማረኝ ብላለች። ይህም እስከ ዛሬ ድረስ ለሴቶች ልማድ አብነት ሆኖላቸው ምንም ድሃ ብትሆን እሱ ሄዶ ያመጣታል እንጂ እሷ ሄዳ አታመጣውም። ከዕለታት በአንድ ቀን ሔዋን አዳምን፣ አዳም ቀኑና ብንገባ ፈጣሪያችን ይቅር አይለንም አለችው። እሱማ ምን ነው ይቅር አይለ። ነገር ግን አንቺ እያለሽ ምን ይሆናል አላት። ግድ የለም እንግዲህ ወዲህ ከቃልህ አልወጣም አለችው። ካልሽማ ይሁ ብሎ እንደ መቀስ ከምትቆራርጥ እንደ ሰይፍ ከምትከፋፍል ባህር እሷን ጥቂትን ልፍ አድርጎ ቀኑና ገቡ። ስለ ምን ቢሉ መልአኩ እንዳትለያት ብሎት ነበርና፣ አንድም ምቋሞን ወምጽላዮን ለአንስት ለባሕቲቶን የምትል ሕገ ኦሪት ወደፊት እንደምትሠራ በልቡናው ተገልጾለት ሰላሳ አራት ቀን ሲሆናቸው፣ ሰይጣን መጥቶ አዳም፣ ፈጣሪ ይቅር ብያሃለሁና ውጣ ብሎሃል አለው። አንተ ማነህ አለው። እኔ መልአከ ብርሃን ቅዱስ ገብርኤል ነኝ አለው። ከዚህ ቀድሞ የፍጡር ቃል ሰምቼ የሁሉ መከራ ደረሰብኝ። እንግዲህ ወዲህ እሱ ራሱ መጥቶ ምሬሃለሁ ካላለኝ በቀር አልወጣም አለው። ቀድሞ አትብላ ያለህን እጸ በለስ በልተህ ከዚህ ሁሉ ደረስክ። ደግሞ አሁን ዛሬ ፈጣሪህ ይቅር ብዬሃለሁና ውጣ ብሎሃል ብዬ ብነግርህ አልወጣም አልክ። እኔማ ምን አደርጋለሁ ለላከኝ ነግርልህ አለሁ እንጂ ብሎ ሔዋን የታለች አለው። ከዚያ ጋለችልህ አለው። ወሆራ አበገራ አይተሐምሉ ይላል። ወደ ሔዋን ዘንድ ሄደ። ሔዋን በዚህ በባልሽ በአዳም ወቂበት ቀድሞ ፈጣሪው አትብላ ያለውን እጸ በለስ በልቶ ከዚህ ሁሉ ደረሰ። ደግሞ ዛሬ ፈጣሪ ይቅርብ እያለሁና ውጣ ብሎሃል ብዬ ብነግረው አልወጣም አለ። እኔማ ምን ቸገረኝ ሄጄ እነግርላችኋለሁ አላት። አንተ ማን ነህ አለችው። እኔ መልአከ ብርሃን ቅዱስ ገብርኤል ነኝ አላት። ውይ ሌላ መስለኸው ይሆናል እንጂ ብላ መሰስ ብላ ወጥታ ሄዳ፣ አዳም አዳም ፈጣሪያችን ምሕረቱ የበዛ መዓቱ የራቀ አምላክ ነው ስንኳን ይህን ያህል ቀን ጾመን ጸልየን በአንድ ቀን ይቅር ቢለን ይቻለው የለምን? ፈጣሪያችን ይቅር ብሎናልና ናውጣ አለችው። እሱም እኔም ሌላ መስሎኝ ነው እንጂ ብሎ መሰስ ብሎ ወጥቶአል ይህ ልማድ ሆኖ ዛሬም ዲያብሎስ ሔዋንን ማጥቃት ሔዋን አዳምን ድል መንሳት ልማድ ነው ዲያብሎስ በፊት በፊት እነሱ በኋላ በኋላ ሲሄዱ ከእግረ ደብር ሲደርሱ እኔ ማነኝ አወቃችሁኝ አላቸው ኧረኛ አላወቅንህም ምን ነው ቅድም መላከ ብርሃን ቅዱስ ገብርኤል ነኝ አላልከንም አሉት ምን መላከ ብርሃን መላከ ጽልመት እንጂ ቀድሞም ከገነት ያወጥኋችሁ ጠላታችሁን የጋር ዳኤል ነኝ ከጅ አታመልጡም ብሎ ዘወር ብሎ ቢያያቸው ጨለማ ዋጣቸው፣ ደንግጠው ወደቁ። መልአኩ አንስቶ በደብረ ቅዱስ አኖራቸው። ከዚህስ አኖርከን የምግባችን ነገርስ እንዴት ይሁ አሉት። ቆዩኝ ለላከኝ ነግርላችኋለሁ ብሎ ሄዶ በገነት ላሉት አእዋፍ አዳም ከፈጣሩ የሚታረቅበት ጊዜ ደርሷል ኋላ ልጆቹ ልጆቻችሁን እንዳይከለክሏቸው፣ ምግቡን ወስዳችሁ ስጡት አላቸው። አንዳንድ ዘለላ ወስደው አስራ ሁለት ዋሻ መልተውለታል። አንዱ ዋሻ ሰላሳ ሰላሳ ምንዳፋሐጽ የሚያስወረውር ነው። ከለታት አንድ ቀን አዳም አእዋፍ የሚሄዱበትን ቀን አወቀ። በምን ቢሉ በመንፈስ ቅዱስ ተገልጾለት። ዘአራዊት ንቃወ ወዛ አእዋፍ ድምፀ በመንፈስ ቅዱስ ያዕቆብ አእመረ ወለበወ እንዴት? የአዳም ወዳጆች አብሪል፣ አዝሪል የሚባሉ መልከ መልካሞች፣ ድምፀ መልካሞች አእዋፋት አሉ። እሱ በእግር እነሱ በክርት ተካክለው ከእግረ ገነት ደረሱ። እነሱ በረው በረው ገነት ገቡ። እሱ ከዚያው ቀረ። ሰይጣን አይቶ ይህ ጁጁ ሽማግሌ ደግሞ ዛሬ ከዚህ ምን አመጣው ብሎ ድንጋይ ፈንቅሎ ቢሰድ ወተደብተረ ትኢቲ እብን ላይለ ርዕሰ አዳም ሰሉሰ መዋዕለ ወሰሉሰ ለያሊ ይላል። ሦስት ቀን እንደ ድንኳን ሆናለት ሰንብቷል። ይህ ምሳሌ ነው። አዳም የጌታ ድንጋዩ የመቃብር ደሙ ፈሶ ነበርና ደሜ እንደፈሰሰ ይቀራል ብሎ ከፍሬ በለስ ጋር ጨምሮ ቢሰዋ አዳም የአሁኑን መስዋዕት፣ ተቀብዬልሃለሁ። እንግዲህ ወዲህ ግን አትሰዋ ዓለም የሚድነው በአንተ ደም ሳይሆን አካላዊ ቃል በተዋህደው ሥጋና ደም ነው እንጂ ብሎ በሐሙስ ዕለት ኦን ፈቃለ ዕለት ትወለድ ሞለት ተወለት ከወድግ ወደ ጉስተ መርብ ቆት ቤዘወከ በመስቀሌ ወሞቴ ከልጅ ልጅ ተወልጄ በመስቀል ተሰቅዬ አድንሃለሁ ብሎ ተስፋውን ነግሮት ነበረና ከዚያን ሰዓት ጀምሮ አዳም በመትከፈል ልቡናው ይዞሽ ወጣለኝ ታስቁ ተስፋ ጸሎቱ አንችን ሻለ አዳም ማለት እጥር ምጥን ያለ መልከ መልካ ማለት ነው። አንድም ዘተሰገወ እመሬት ማለት ነው። የዋሃቱ ለአቤል ዘተቀትለ ባመፃ ሳይገድል የተገደለ ሳይበድል የተበደለ የአቤል የዋህነቱን ዋጋ የምታሰጭው አንቺ ነሽ። አዳም በ አስራ አምስት ቀን ሩካቤ 30 ልጅ በ30 ቀን ሩካቤ ስጋ ስልሳ ልጅ ወልዷል። ባይድ ከባይድ እንጂ ዘመድ ከዘመድ አትጋቡ የምትል ሕገ ኦሪት ወደፊት እንደምትሰራ በልቡናው ተገልጾለት እለተ ጽንስ ካገናኛቸው ይልቅ እለተ ጽንስ ያላገናኛቸው ይርቃሉ ብሎ ያራራቀ መስሎት የአቤልን መንትያ ቃየል ያግባ የቃየልን መንትያ አቤል ያግባ አለ። የቃየል መንትያ ሉድ ትባላለች። ወትመስል ሔዋንሃ እማ ይላል። እጅግ መልከ መልካም ናት። የአብኤል መንትያ ደግሞ አቅሌማ ትባላለች። መልከ ጥፉ ናት። ቃየል ይህን ሰምቶ የእኔን መልከ መልካም ለሌላ የሌላን ክፉ መልከ ጥፉ ለእኔ ምን ቢያገደው አይሆንም አለ። አዳምም ሰምቶ እኔ አዝዣችኋለሁ አይሆንም ካላችሁ መስዋዕት ሰውታችሁ መስዋዕቱን የተቀበለለት ያግባት አለ። ለጊዜው ፈቃደ እግዚአብሔር ለሁሉ እንደሆነ ሲያጠይቅ ነው። ፍጻሜው ግን መስዋዕት ለማስተማር ነው። አቤልን ወኮነ አቤል ኖላዊ አባግ ይለዋል። በግ ጠባቂ ነበረ። እግዚአብሔር ንጹሐ ባህሪ ነው፣ ንጹሕ ነገር ይወዳል ብሎ ከሚጠብቃቸው በጎች መካከል ቀንዱ ያልከረከረውን፣ ጸጉሩ ያላረረውን፣ ጥፍሩ ያልዘረዘረውን አርዶ አወራርዶ በንጹህ ሕሊና አቀረበ። አሁን አቤልን እግዚአብሔር ንጹሐ ባህሪ ነው ንጹሕ ነገር ይወዳል ማለት አባቱ ነግሮት፣ መምህር አስተምሮት፣ ከመጻሕፍት አግኝቶት አይደለም። አበቦች ከባህርያቸው እንዲያብቡ እሱም በሕገ ጠባይ ተመራምሮ አውቆ ከራሱ አንቅቶ ነው። አቤል እሰ አስረጸ ጽርቀ እምነፍሱ እንዲህ ወነጸረ እግዚአብሔር ላይለ አቤል ወላይለ መሥዋዕቱ ይላል። እግዚአብሔር የልቡን ቅንነት፣ የመስዋዕቱን ደግነት አይቶ በብሩህ ገጽ መስዋዕቱን ተቀብሎለታል። ቃየልን ወኮነ ቃየል መስተገብረ ምድር ይለዋል። የተዘራውን የሚሰበስብ ገበሬ ነው። መቼስ እግዚአብሔር አይበላውም ለእኛ ብሎ ነው እንጂ፣ ቢቀበለው ይቀበለው ባይቀበለው የራሴን እህት ማነስቶኝ ብሎ ውርጭ የበላውን ዋግ የመታውን ስንዴውን ከእንክርዳድ ሳይለይ ሰብስቦ በግዴለሽነት አቀረበ። ወኢነጸረ እግዚአብሔር ላዕለ ቃየል ወላዕለ መሥዋዕቱ ይላል። የልቡን ጠማምነት የመሥዋዕቱን ክፋት አይቶ ሳይቀበልለት ቀረ። ቁራ መጥቶ በተነበት በዚህ አዝኖ ተክዞ ሳለ ሰይጣን መጥቶ ኦ አዛል ምን ቲያት የክዘከ እንዳንተ ያለ አርበኛ ኃይለኛ ምን ያሳዝነዋል? አለው። እግዚአብሔር ቢያደላ በእኔ አባቴ አዳም ቢያደላ በእኔ ምን ላድርግ፣ እንደ ምን አላዝን አለው። የእግዚአብሔርን ነገር ቶው የአባትን ነገር ቆ ያሳይሃለሁ ብሎ ለምን አትገለውም? አለው። መግደል ምንድን ነው አለው። ወሬው ይወራል እንጂ ከዚያ በፊት ተደርጎ አያውቅም ነበርና ቆይላ ሳይህ ብሎ አንዱ ሰይጣን በቁራ ተመስሎ ሄዶ የሰበሰበውን በተነበት፣ አንዱ ሰይጣን በሰው ተመስሎ ደንጌ አንስቶ አናቱን አለው። የሞተ መሰለው። ለካ ሞትም አለ ብሏል። አንድም አንዱ ሰይጣን በቁራ ተመስሎ የሰበሰበውን በተነበት፣ አንዱ ሰይጣን በሰው ተመስሎ ደንጌ አንስቶ እንካ በዚህ በለው አለው። ተቀብሎ ቢወረውር ራሱን አለው። የሞተ መሰለው። ለካ ይህም አለ ብሏል። ከዚህም በኋላ ና አሁ የኑር ለሐውጾ ተተክል፣ ወንድሜ ና ተክሉን ጎብኝተን እሸቱን በልተን አየሩን ተናፍሰን እንምጣ አለው። ግሩማን አራዊት ቢጣሉንስ አለው። የአባታችን ፈጣሪ የቴዶ ይጠብቀናል አለው። ሄደው ተክሉን ጎብኝተው እሸት በልተው ውሃ ሊጠጡ ወደ ወንዝ ወረዱ። ቃይል ታላቅ ነውና አስቀድሞ ጠጥቶ ተነሳ። አብኤል ተጎንብሼ ጠጣለው ሲል ደንጌ አንስቶ አናቱን አለው፣ ሞተ። ገሎ ሲሄድ ጌታ በደመና ሆኖ አይቴሃሎ አቤል እኁከ ኦ ቃይ፣ ቃይል ሆይ ወንድምህ አብኤል ወዴት ነው አለው አነ አቃቢሁ ለአቤል እኔ የአቤል ጠባቂ ነኝ አለው። ለመ ይኮንከ አቃቢሁ ለምን ትቀተልኮ ጠባቂ ው ስትሆን ለምን ገደልከው ብሎታል። አንድም አዳም አይቴ ያሉ አቤል እሁከ ኦቃዬም ወንድምህ አቤል ወዴት ነው አለው። እኔ የወንድሜ ጠባቂ አይደለሁም አለው። ተጠራጥሮ እየፈለገ ቢሄድ በአፉ እንደተደፋ ሞቶ አገኘው። እያለቀሰ መኑ ቀተለ ከአብኤል ወልዴ ልጄ ማን ገደለህ? አለው ወንድም የቃይል ገደለኝ ብሎ በርኑ ሬሳው ተናግሯል። አንድም ከራሱ ከቃይል ልብስ ላይ ተፈንጥቃ የወደቀች ደም ቃይል እሁ የቀተለኒ ወንድም የቃይል ገደለኝ ብላ መስከራበታለች። አብኤል ማለት በግ፣ ደመና፣ የዋህ ማለት ነው። የወንድሙን ክፋት እያወቀ በየዋህነት ተከትሎታልና ይሩቱ ለሴት ለሴት የቸርነቱን ዋጋ የምታሰጭው አንቺ ነሽ። አቤል ከሞተ በኋላ አዳምና ሔዋን 14 ሱባኤ በአቤል ሞት ምክንያት አዝነው ከሩካቤ ሥጋ ተከልክለው ይኖሩ ነበር። መልአኩ መጥቶ አዳምን አቤል ወልድከ ተሳለመ ጸው ይሃለ ገነት ልጅህ ልጅ አቤል ጸደቀ ገጸ እግዚአብሔር አየ አለው። ከዚህም በኋላ ሔዋንን በግብር አወቃት፣ ሴት ተወለደ። ሴት ማለት ቸር ምትክ ተክለአቤል የአቤል ፈንታ ማለት ነው። አክብር አባከ ወመከ እናትና አባትን አክብር የምትል ሕግ ኦሪት ወደፊት እንደምትሠራ በልቡናው ተገልጾለት፣ እናት አባቱን አክብሮ ጦሮ አገልግሎ የቀበረ እሱ ነውና ለሴት የቸርነቱን ዋጋ የምታሰጭው አንችነሽ አለ ወምግባራቲው ለሄኖክ የምግባር ስልቱ ብዙ ነውና ምግባራቲው አለ እንጂ ምግባሩ ሲል ነው። ለሄኖግ የምግባሩን የትሩፋቱን ዋጋ የምታሰጭው አንችነሽ ወእም ቅድመዝ ነገር ተከብተ ሄኖክ አልቦ ዛአይ መረባህ በተከብተ ይላል። ሄኖክ በዚህ ዓለም 365 ዘመን ኖሮ ይህ ዓለም ካልተዉት አይተውም ካልጠገቡትም አይጠገብም ብሎ ቤቱን ንብረቱን ልጁ ለማቱሳላ አውርሶ ሄዶ በእግረ ገነት ወደቀ። በምግባር በሃይማኖት በትሩፋት እግዚአብሔርን ደስ ቢያሰኘው ከረአት ከፍዳቸው ከግብራቸው ጠብቆ ከዐይነ ሞት ሰውሮ በገነት አኑሮታል። ምን ነው አሁን በዓል ወዛይ መረባህ በተከብተ ብለን አልነበረም? ቢሉ ከዚያው በምስራቅ ወይ በምዕራብ በሰሜኑ ወይ በደቡብ አልታወቀምና። ሄኖክ ማለት ሀዲስ ማለት ነው አዳም ፀበለስን በልቶ ብልየትን እርጅናን እንዳመጣ ሄኖክ ከምግብ ተከልክሎ ጾሞ ሕዳሴን አምጥቶአልና ከአብኤል መሥዋዕት የሄኖክ መሥዋዕት ይበልጣል። አብኤል መሥዋዕት ቢሰዋ ምን ተጠቀመ ሳይል ሄኖክ መሥዋዕት ሰውቶአልና፣ ሞት እንዳለ በአብኤል ትንሣኤ እንዳለ በሄኖክ ታውቋል። በአብኤል አፍርሆሙ ወበሄኖክ አንቅሆሙ እንዲ ታቦትን ትንተኖ በዘባቲ ድነም እኩይ አይ ኖህ ከማየ ስራዌ ከማየ ድምሳ ሴዳ ነብሽ መርከብ አንቺ ነሽ። ጌታ ኖህን ማየ አይህ የማዘንብነኝና መርከብ ስራ ብሎታል። በምን ያህል ዘመን ታዘንባለህ? አለው። በመቶ ያ ዘመን አለው። ሞላልነቱን ሶስት መቶ ወርዱን አምሳ ቁመቱን ሰላሳ ክንድ አድርገህ አስር ክንድ ሰርተ ደርብ አስር ክንድ ሰርተህ ደርብ ስራለት ወዛ ህቲ ተርፈተከ አንዲ ስትቀርህ መስኮት አውጣለት ሶስት ሶስት እርከን አብጅለት በብረት እያያዝ በኖራ እየለበጥ ስራ ብሎታል። ወዲያው ዋቀመ ጸውሃ ለገነት ይላል። ፈጥኖ ፈጥኖ የሚያድግ እንጨት በመላእክት አጋዥነት እየተከለ ይሰራ ጀመር። ሲሰራ ሰብአ ትካት መጥተው ኖህ ምን ትሰራለህ? አሉት። ጌታ ማይ አይህ የማዘንብነኝና መርከብ ስራ ብሎኝ እሰራለሁ አላቸው። በምን ያህል ዘመን አዘንባለሁ አለህ አሉት? በመቶ ሃያ ዘመን አላቸው። በላንተ ጥቂት ነህ፣ በዚያውም ላይ አርጅተሃል፣ ጃጅተሃል ስራ። እኛ ግን መቶውን ዘመን ተጨዋውተን፣ ስቀን፣ ተሳልቀን፣ ዘፍነን፣ አጨብጭበን፣ ተደስተን በሀያው ዘመን እንሰራለን ብለው እየዘበቱበት ሄዱ። እሱም በሁለት ሁልቆ ዮቤሊው ሰርቶ ጨርሷል። ሲጨርስ ጌታን ምን ላድርግ አለው። ከሚበሉ ሰባት ሰባት ከማይበሉት ሁለት ሁለት ሴትና ወንድ ይዘህ ግባ ብሎታል። እንደምን ምን ሆነው ይሰበሰቡልኛል? አለው መጥቅ ምታ፣ ነጋሪት ምታ ይሰበሰቡልሃል አለው መጥቅ መጥቶ ተሰብስበውለታል። አንድም መልአኩ በነፋስ አውታር እየሰበሰበ አስገብቶለታል። ኖህም ሴቶች ልጆቹን በግራ ወንዶች ልጆቹን በቀኝ እሱ በመካከል አጥማአበውን አበውን እንደታቦት ይዞ ወደ መርከቧ ገብቷል። ስለ ምን ቢሉ ልጆቹ ተላልፈው ኃጢአት እንዳይሰሩ። ከዚህም በኋላ ግጠማት አለው ገጥሟታል። ከግንቦት መድኃኔ ዓለም ጀምሮ አርባውን ቀን ዘንቧል። ከላይ በሰባት ከታች በሰብ አፍ ፈልቷል። የላዩ የሚልጥ የታቹ የሚያገለባብጥ ነው። እስከ መስከረም መድኃኔ ዓለም ድረስ እየበዛ ከዚያም እየጎደለ ሄዷል። መርከቢቱን መልአኩ ወስዶ ከአራራት ላይ አኑሯታል። አራራተ ነበረ ታቦት ያሰኘው ይህ ነው። ይህ ምሳሌ ነው። መርከብ የሥልጣን እግዚአብሔር በአፋ ያለቁ የኀጣነ ብሊ በውስጥ የዳኑ የጻድቃን እብሊት ምሳሌ ነፍሶም ውሰለ ጻድቃን ውስተ እደ እግዚአብሔር ወይ ለከፎም ስቃይ እሳት እንዲ ምንም ወደ ሲኦል ቢወርዱም ደጋጉን ጻድቃን መከራው አላገኛቸውምና። አንድም መርከብ የእመቤታችን ምሳሌ ያች ሶስት ክፍል እንደሆነች እመቤታችንም የስላሴ ማደሪያ ናትና ሶስት እርከን አብጅለት አለው። ጌታ ከእመቤታችን ሳይወለድ የስላሴ አንድነት ሶስትነት ተለይቶ አይታወቅም ነበር። መኑሂም እያይመሮ ሙለስሉስ ቅዱስ ዘእንበለ ምድረ ተሰገወ ወልድ ዋሕድ እምቅድስት እሙ እንዲል አንድም ሶስት እርከን የንጽሐ ስጋዋ፣ የንጽሐ ነፍስ፣ የንጽሐ ልቡና ምሳሌ። አንድም እመቤታችን በወጣኒ በማዕከላዊ በፍጹማዊ ትመሰገናለችና አንድም በዚህ ዓለም በገነት በመንግሥተ ሰማያት ትመሰገናለችና፣ አንድም በነገደ ካም፣ በነገደ ሴም፣ በነገደ ያፌት ትመሰገናለችና። በአፋ ያለቁ በእመቤታችን ያላመኑ፣ በውስጥ የዳኑ በእመቤታችን ያመኑ በተስፋዋ የተማጸኑ እስመዛቲ መድኃኒት እንታሰስዋ ወኦድዋ ነቢያት ወይቤሎ ለኖኽ አመአይህ ግበርታ ቦተ በዘት ድህን እትአምን ባቲ እንዳልደራሲ አንድም መርከብ የመስቀል ምሳሌ ሶስት መሆኑ የፈያታዊ ዘየማን የፈያታዊ ዘፀጋም መካከሉ የጌታ አንድም ሁሉም የጌታ ብቻ ነው። ሦስት መሆኑ ግራ እጁ፣ ቀኝ እጁ፣ መካከል ሰውነቱ በአፋ ያለቁ በመስቀል ያላመኑ። በውስጥ የዳኑ በመስቀል ያመኑ ምሳሌ። አንድም መርከብ የትንሳኤ ሶስት መሆኑ ጌታ ሶስት ማል ሦስት ሌሊት በከርሰ መቃብር አድሮ የመነሳቱ በአፋ ያለቁ በትንሳኤ ያላመኑ በውስጥ የዳኑ በትንሳኤ ያመኑ አንድም መርከብ የጥምቀት ምሳሌ ሶስት መሆኑ ምእመናን የሚጠመቁት በሶስቱ ስም ነውና፣ በስመ አብ፣ በስመ ወልድ፣ በስመ መንፈስ ቅዱስ። በአፋ ያለቁ በጥምቀት ያላመኑ በውስጥ የዳኑት በጥምቀት ያመኑ ምሳሌ በብረት እያያያዝ በኖራ እየለበጥ ሥራ አለው። ይህ የፍቅረ እግዚአብሔርና የፍቅረ ቢጽ የእነዚህ ሁሉ ምግባቸው አንድ ሥጋ ነው አለ። ምዕመናን በግዝር ትዕት አንድ ናቸውና። ኖኅ ማለት ውልቅ ተረፍ ማለት ነው። ኡራኬሁ ለሴም ለሴም የመባረኩን ዋጋ የምታሰጭው አንችነሽ። ይህስ እንደ ምንድን ነው ቢሉ፣ ኖኅ ከመርከብ ከወጣ በኋላ ወይን ጠጅ ጠጥቶ ደከመ፣ ሰክሮም እርቃኑን ሆነ። ሰክሮ እርቃኑን ሆኖ ሳለ ከነአን የተባለው ታናሽ ልጁ የአባቱን እርቃን አይቶ እየሳቀ ለሁለቱ ወንድሞቹ ነገራቸው። ሴምና ያፌት ግን የአባታችንን እርቃን አናይም ብለው አይናቸውን ሸፍነው የኋልት ሄደው የአባታቸውን እርቃን አልብሰውታል። ይህ ምሳሌ ነው። ኖህ የጌታ ምሳሌ፣ ወይን የፍቅረ ሰብ ምሳሌ። ኖህ በወይን ምክንያት ራቁቱን እንደሆነ ጌታም በሰው ልጆች ፍቅር ምክንያት በመስቀል ላይ ራቁቱን ተሰቅሏልና። ፍቅር ሰሃቦ ለወልድ ኃያል እመንበሩ ወአብጾ እስከ ለሞት ብሎ እንዲያመጣው። ከነአን የይሁዳ፣ ካም የጸሐፍት ፈሪሳውያን ከነአን አይቶ ለአባቱ ለካም እንደነገረው ይሁዳም ለጸሐፍት ፈሪሳውያን ጠቁሞ የማስያዙ ምሳሌ። ካም አይቶ እንደተዘባበተበት ጸሐፍት ፈሪሳውያንም ጌታን በሻሽ ሸፍነው ተነበይ ለነ ክርስቶስ እያሉ ዘብተውበታልና። ሴምና ያፌት የፀሐይ የጨረቃ ምሳሌ። እነዚያ የአባታችንን እርቃን አናይም ብለው የኖህን እርቃን በልብሳቸው እንደሸፈኑ፣ ፀሐይ ጨረቃም የጌታችን እርቃን አናሳይም ብለው ብርሃናቸውን ነ i <laughs> ስካር ፈጽሞ አእምሮ አይነሳምና ኖኅ ከስካሩ በነቃ ጊዜ ታናሽ ልጁ እንደተዘባበተበት አውቆ ከነዓን ርጉም ይሁን፣ ለወንድሞቹ ባሪያ ይሁን ብሎ ረገመው። ያፌት ለያርብህ ደወሎ ለያፌት፣ የያፌትን ግዛት እግዚአብሔር ያስፋ ብሎ መረቀው። ሴምን ደግሞ ለይህድር እግዚአብሔር ውስተ ጽርሁ ለሴም፣ እግዚአብሔር በሴም ድንኳን ይደር ብሎ መረቀው። ድንኳን የተባለች ለጊዜው የአብርሃም ድንኳን ስትሆን ፍጻሜው ግን አማናዊቷ ድንኳን እመቤታችን ናትና ቡራኬ ሁለሴ ማለ ወክፍልሎቱ እድል ፈንታው ጽዋ ተርታው አንቺ ነሽ። ኖኅ ከመርከብ ከወጣ በኋላ መሥዋዕት ሰዋ። ጌታ ኖኅን ዳኛ መልአኩን ሽማግሌ አድርጎ ከምሥራቅ እስከ ምዕራብ ቀኝ ቀኙን ለያፌ ግራግራውን ለካም፣ መካከሉን ለሴም አካፍሏቸዋል። እመቤታችን የተወለደችበት ያደገችበት ልጇ ክርስቶስ ተወልዶ ያደገበት ታምራት የተደረገባቸው ደጋጉ አይጉር የሴም እጣናቸውና ወክፍሎቱ አለ ሴም ማለት ብሩ ስዩም ማለት ነው። ተናግዶቱ ለአብርሃ ይህ ጉባኤ ነው። ይቆየን።